ስድስተ በኢትዮጵያ አልፋ ማለትም የተቀላጠፈ ትምህርት ለአፍሪካውያን ወጣቶች የተሰኘ የትምህርት መርሃ ግብር በመካሄድ ላይ ይገኛል። መርሃ ግብሩ በደቡብ ኢትዮጵያ ቀደም ብሎ የተጀመረ ሲሆን አሁን ላይ በትግራይ ክልልም እየተካሄደ ይገኛል። በዚሁ አልፋ የተሰኘ የተቀላጠፈ የትምህርት መርሃግብር በትግራይ ክልል አምስት ወረዳዎች የሚገኙ ወጣቶች ተጠቃሚ ሆነዋል። ኢትዮጵያ ውስጥ ይህንን የአልፋ የትምህርት መርሃ ግብር ከሚያካሂዱት ድርጅቶች አንዱ ኦፕሬሽን ሬስኪው ይባላል። ኦፕሬሽን ሬስኪው ወላጆቻቸውን በኤችአይቪ ኤድስ ያጡና ጧሪ የሌላቸው ሕፃናትን የሚንከባከብ ምግባረ ሰናይ ድርጅት መሆኑ ይታወቃል። የድርጅቱ ኃላፊ አቶ ጌታቸው ተስፋይ ስለ አልፋ የትምህርት መርሃ ግብር በመናገር ይጀምራሉ። አቶ ጌታቸው በጣም ነው የማመሰግነው። ለመሆኑ ይህ አልፋ የሚባለው የትምህርት መርሃ ግብር የትና እንዴት እንደተጀመረ እስከ እንደ መግቢያ በጣም አመሰግናለሁ። አልፋ የተጀመረው አስቀድሞ በምዕራብ አፍሪካ አካባቢ ነው። እድሜያቸው ከዘጠኝ አመት እስከ አስራ አራት አመት የሆኑ ህጻናት በተለያየ አጋጣሚ ወደ ትምህርት ገበታ ያልመጡ ወጣቶችን እንዴት ወደ ትምህርት እንመልሳቸው የሚል ጽንሰ ሀሳብ ይዞ ነው የመጣው። ምክንያቱም እንደሚታወቀው በሀገራችን ሁሉም ተማሪ ወደ ትምህርት ቤት መሄድ አለበት የሚለው ጥሩ ፖሊሲ አለ። ነገር ግን የ13 የ14 ዓመት ህጻናት ከ7 ዓመት ህጻን ጋር ገብተህ ተማር በሚባልበት ሰዓት የራሱ የሆነ የሳይኮሶሻል ፕሮብለም አለው እና ከዚህ የተነሳ እነዚህን ልጆች እንዴት እንርዳ የሚል እዛ ውስጥ የተሰራ ስራ ነው። በመቀጠል ወደ አገራችን ወደ ኢትዮጵያ የመጣው በደቡብ ኢትዮጵያ ከ2011 በፈረንጆች አቆጣጠር ነው ይህን ስራ የተጀመረው። እና የዛሬ ሁለት ዓመት ወደ ትግራይ ሲመጣ ከትምህርት ፖሊሲው ትንሽ እንዳይጻረር የሚል ጥያቄም ነበረ። ነገር ግን በወቅቱ ለሚመለከታቸው የመንግስት አካላት በማስረዳት እንዲሁም ደግሞ ለምን እንደ ፓይለት ፕሮጀክት አይታይም በሚል የዛሬ ሁለት ዓመት ሰሀርቲ ሳምሬ አካባቢ እኔ የተጀመረው። ስለዚህ ለአንድ አመት ትምህርቱ በኢትዮጵያ ንጌላዊ ሽክሳር መካኒ ከተሰጠ በኋላ መንግስት ራሱ በመጨረሻው አመት መጥቶ እነዚህ ልጆች እስከ ሶስተኛ ክፍል የሚያበቃ እውቀት ይዘዋል ወይ የሚለው ልክ እንደ ብሔራዊ ፈተና ነበር ሰጣቸው። የፈተና ውጤት ሲታይ እጅግ በጣም አርኪና በጣም የሚያበረታታ ከ85 ፐርሰንት በላይ መካከለኛ ውጤታቸው ከ80 በላይ በማምጣታቸው ምክንያት በጣም አበረታች ሆነ። ከዚያ በሁለተኛው ዓመት ላይ የክልላችን ትምህርት ቢሮ ራሱ ይሄ ጥሩ ጅምር፣ ጥሩ ስራ ስለሆነ ሰፋ ባለ ይህንን ፕሮጀክት እንዲሰራ በክልላችን ተጠየቀ። ስለዚህ በአሁኑ ሰዓት በክልላችን በአምስት ወረዳዎች አልፋ እድሜያቸው ከ9 እስከ 14 ዓመት የሆኑ ህጻናት ልጆች በአንድ አመት ጊዜ ውስጥ ከሰኞ እስከ ቅዳሜ በሳምንት ስድስት ቀን በማስተማር ጥሩ ትምህርት ተሰጥቶ አሁን የአምናው የኦፕሬሽን ረስኪ አፈጻጸም ሲታይ ዘጠና አንድ ነጥብ አራት ፐርሰንት ነው ወደሚቀጥለው ወደ አራተኛ ክፍል ያዘዋወረው እና በዚህ ነው እየሰራ ያለው። አሁን እነኚህ ወጣቶች ወይም ደግሞ እነኚህ ልጆች ትምህርቱን በጥራት እንዲማሩት የሚያስችል የተለየ የትምህርት አሰጣጥ ዘዴ ይከተላል ወይ? ይህ የአልፋ የትምህርት መርሃግብር ውጤታማ እንዲሆን ያደረገው ምንድነው በጽንሰ ሐሳብ ብቻ የተመሰረተ አይደለም ተግባር ተኮር የሆነ ስራ ነው የሚሰራው ልጆቹ እያንዳንዷ ትምህርታቸው የሚያደርጓት በመሸምደድ በሚይዙት ነገር ሳይሆን እያንዳንዷ ነገር የሚያደርጓት ተግባር ተኮር ነው ወይ ደግሞ አክቲቪቲ ቤዝድ ነው ለዚህ ነው ለየት የሚያደርገው እነዚህ ልጆች ደግሞ ትንሽ ከሰባት ዓመት በላይ ስለሆኑና ነገሮችን በማየት በመስራት የሚለማመዱ ከመሆናቸው የተነሳ ትልቁ ልዩ የሚያደርገው ከሌላው ተግባር ተኮር ወይ ደግሞ አክቲቪቲ ቤዝድ መሆኑ ነው። በትግራይ ክልል ደቡብ ክፍል በሕንጣል ወጀራት ወረዳ እኔም ራስ የተገኝቼ በአፍጎር ትምህርት ቤት ውስጥ እየተካሄደ ያለውን የትምህርት መርሃ ግብር አሰጣጡን ተከታትየው ነበረ። በአንድ ክፍል ውስጥ የተወሰኑ ተማሪዎች ናቸው ሲማሩ ያየኋቸው። በዚሁ ላይ ተግባራዊ እየሆነ ያለው አካሄድ አለ፣ እውነት ነው። አሁን ሌላው አልፋ ለየት የሚያደርገው በአንድ ክፍል ውስጥ በጣም ቢበዛ ሀያ አምስት ተማሪዎች ብቻ ነው የሚያስተምረው፣ ከሀያ አምስት በላይ አያስተምረው። ስለዚህ ይህንን የሚያ የሚያስተባብር ወይ ፋሲሊቴተር እያል ነው የምጠራው። እነዚህ 25 ልጆች በስማቸው በደንብ ነው የሚያውቃቸው፣ በባህሪያቸው በደንብ ነው የሚያውቃቸው። ሙሉ ቀን ከነርሱ ጋር ነው የሚውለው። ስለዚህ በደንብ አድርጎ ስለሚያስተምራቸው የመማር የማስተማሩ ዘዴ በቀላሉ ልጆቹ እንዲይዙትና በአጭር ጊዜ ውስጥ የሚጠበቀውን ውጤት እንዲያመጡ እያደረገ ያለው ሁኔታ ነው ያለው። በትግራይ ውስጥ ከኦፕሬሽን ሬስኪው ጋር በመሆን ይህንን የትምህርት መርሃ ግብር እየሰጡ ያሉት ድርጅቶች አሉ፣ እናንተ ብቻ ናቸው ወይስ ሌሎችም አሉ? ሌሎች አሉ። ምክንያቱም ክልላችን ውስጥ እስካሁን አምስት ወረዳዎች ነው ኦፕሬሽን ሬስኪ ኢትዮጵያ ሁለት ወረዳዎች እና ያዘው አጽቢ ወንበርታ ወረዳና ህንጣሎ ዋጅራት፣ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሳሕርት ሳምረ የሚባል ቦታ ዞን እየሰሩ ያሉት እንዲሁም ደግሞ ማህበር ልምዓት ትግራይ ወይ ደግሞ ቲዲኤ ትግራይ ዴቨሎፕመንት አሶሲዬሽን ደግሞ ሌላ ወረዳ ይዘዋል። እንዲሁም ደግሞ ዋይድ ሆራይዘን የሚባሉ መረብ ለኸ አካባቢ ሌላ ወረዳ ይዘው እየሰሩ ነው ያሉት። አሁን ይህንን አልፋ የተሰኘ የትምህርት መርሃ ግብር ለወደፊቱ ለማስፋት ወደ ሌሎች አካባቢዎችም እንዲዳረስ ለማድረግ የታቀደ ወይም ደግሞ የታሰበ ነገር ይኖራል፣ አቶ ጌታቸው? ለዚህ ለአልፋ ፕሮጀክት ዋናው ረጂ ድርጅት ጀኔቫ ግሎባል ኢንተርናሽናል የሚባል አሜሪካ አገር ውስጥ የሚገኝ ነው። ለዚህ ደግሞ ጀኔቫ ግሎባል ኢትዮጵያ የሚባል ነው አጋዥ ሆኖ የመጣው እና በክልላችን ሲታይ ጥሩ ስራ እየተሰራ እንደሆነ በተለይ ደግሞ እድሜያቸው ከ9-14 ዓመት የሆኑ ሕጻናቶች ጥሩ አማራጭ እንደሆነ ታምነውበታል። የትምህርቱም ጥራት እንዳልኩት ያው በሚሰጠው የመጨረሻ የግምገማ ፈተና ጥሩ ውጤት እያስመጣ እንደሆነ በደንብ ለመገንዘብ ተችሏል። ስለዚህ አሁን ከዚህ የበለጠ በአምስት ወረዳ ብቻ ተወስኖ ሳይሆን በተለይ አንዳንድ በጣም ሪሞት በሆኑ ኤሪያዎች ላይ አስቸጋሪ በሆኑ ቦታዎች ላይ እነዚህን ትምህርቶች መስፋፋት እንዳለበት እኛም ለአጋዥ ድርጅታችን ለጄኔቫ ግሎባል ኢትዮጵያ ጥያቄያችን እያቀረብን ያለ ነው። በጄኔቫ ግሎባል ኢትዮጵያ መሰረት እስኪ ተጨባጭ ሁኔታው በየክልሉ በየወረዳው ያለው ፍላጎት፣ ያለው የተማሪዎች ቁጥር፣ ከትምህርት ቤት ውጭ የሆኑ ቅድሚያቸው ከዘጠኝ እስከ አስራ አራት አመት የሆኑ ህጻናቶች ምን ያህል ቁጥር ናቸው ያሉ ጥናት አስጠንታችሁ እንድታቀርቡ ም ብለው አስበዋል። በተጨማሪ ደግሞ ጀኔቫ ግሎባል ኢትዮጵያ ከክልላችን ትምህርት ቢሮ ጋር በመተባበር ሳይንሳዊ የሆነ ጥናትም ለማካሄድ ውጤቱን ለማጥናት በዝግጅት ላይ ነው የሚገኘው እና ለወደፊቱ ከዚህ የበለጠ ሰፍቶ ብዙዎች እናደርሳለን ብለን እናስባለን። አቶ ጌታቸው ተስፋ የኦፕሬሽን ሬስኪው ኢትዮጵያ የበላይ ኃላፊ ለሰጡኝ ቃለ ምልልስ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ እድሉ ስለተሰጠን ቪኦኤን በጣም አመሰግናለሁ። የአሜሪካ ድምፅ ነው። ለአሜሪካ ድምፅ ግርማ